ይሄ ራሱን የለወጠ የቫይረስ ዝርያ አሁን አሳሳቢነቱ ከፍ እያለ ነው። በእንግሊዝ ሀገር ታየ፣ በደቡብ አፍሪቃ ታየ፣ አሁን በርካታ ግዛቶች ውስጥ እየታየ ነው። ፈጥኖ የሚዛመት አሳሳቢነቱን ከፍ ያደርገዋል፣ ቀድሞ ከነበረው። በአንጻሩ ደግሞ የዛሬ ዓመት ቤታችንን ዘግተን አብዛኞቻችን ስራችንን ከቤታችን ልንሰራ ስንወስን ስንገደድ ገና እየጀመረ ነው። ለቫይረስ የተጋለጡ ሰዎች ቁጥር በሺዎች እየቆጠርን ይበልጥም እየፈራን እያሳሰብን በሚሄዱ ነው። በጊዜው ምናልባት ያላወቅናቸው ነገሮች ዛሬ ብዙ ተምረን ሊሆን ይችላል። እያንዳንዱ ጥቃቅን ነገር ውስጥም ትምህርት አለና፣ ነገር ግን ሕይወታቸውን ያጡ ሰዎች ቁጥር በሚሊዮኖች በዓለም ደረጃ እየተቆጠረ ባለበት እንዲህ ያለ ደግሞ ራሱን የለወጠ የቫይረስ ዝርያ መከሰት የቱን ያህል አሳሳቢ ያደርገዋል። ይህን አይነቱ ዝርያ ደግሞ ኢትዮጵያ ውስጥ ቢስፋፋ አሁን ካለውም የተለየ የበለጠ ላይ ያሳስበን ይገባ ይሆን? አዎ እንግዲህ ምንድን ነው ቫይረሶች እንደተባለው ጸባያቸውን ይቀያይራል በተለይ ደግሞ ከሰው ሰው ኢንፌክሽን የሚፈጥሩ ነገሮች በፍጥነት እየተራቦ በሄደው ቁጥር ራሳቸውን ይቀያይራል ይሄ ቫይረስ አሁን የቀየረው ካሉት ጸባዮች የሚያደረገው ምንድን ነው አንድ ሰው ይዞት በፊት ሊያሲዝ የሚችለው ሰው ቁጥር ጨምሯል አሁን ከሰው ሰው የመዝለል እድሉ በሶስት ጥፍ ካፍ ብሏል ነገር ግን የበሽታው መጠን የሚመጣውስ በሽታ አስከፊ ይሆን የሚለው እሱ ብዙ አልተቀየረም ነገር ግን አንድ ሰው በሶስት እጥፍ ማስተላለፍ ከቻለ በዚህ ብዙ ሰዎች ነው የሚያዙት ማለት ነው ከዛ ውስጥ ጉዳት ሊደርስበት የሚችለው ሰው መጠን ከፍ ይላል ስለዚህ አሁን ባለንበት ሁኔታ አፍሪካ ውስጥ ሳውዝ አፍሪካ ጀመረ እዚህ እንግሊዝ ጀመረ ሁሉን ዓለም ሀገር በአጭር ጊዜ ውስጥ ማዳረሱ ምንም የማይቀር ነው ምክንያቱም ካለፈው ቫይረስ በበለጠ ሁኔታ መዝለል የሚችል ቫይረስ ነው ከሰው ሰው ስለዚህ እኛ ሀገር ላይ የምናየው የሰው ቁጥር ብዛት ስለሚጨምር አንድ ሚሊዮኖች ከሚታመሙ ሶስት ሚሊዮኖች ሲታመሙ ብዙ ጉዳት ይደርሳል። ስለዚህ ጥንቃቄው በጣም ከፍ ማለት ያለበት አሁን መተላለፉን ከፍ ስላረገ ቁጥሩ ባንዴ ሊዘል ስለሚችል፣ ለዚህ ነው ወደ ኋላ ብሎ ማሰብ ያለብን። መጀመሪያ አካባቢ እንደነበረው እንግዲህ መጀመሪያ አዲስ ወረርሽኝ ነው። ድንጋጤ አለ በጤና ባለሙያውም ቢሆን በህዝቡም ስለዚህ የተደረጉት ሜጀሮች አንዳንዶቹ ትንሽ ኤክስትሪም ሆነው ሊሆን ይችላል፣ ግን ተገቢ ነበሩ በዛን ጊዜ። አሁን ደግሞ የኢኮኖሚክ ጉዳትም አለ። ስለዚህ ባላንስ መጠበቅ አለብን። ሰው መብላትም አለበት ስራ መስራትም አለበት። ሁለቱንም ግን ማስኬድ ይቻላል። የኛ ሀገር አሁን የማይነት ምንም ነገር እንዳልተፈጠረ ሰው ምንም ነገር እንደሌለ ነው ማስታረ ግን ራሱን አይጠብቅም። ተገቢ አይደለም። ዋጋ ያስከፍላል። ለሚቀጥሉት ሰባትም ስምንት ወራትም ቢሆን ክትባት እስኪደርስ ድረስ መከላከል በምንችለው በሽታ ለምን ሰው ይጸፋል ህይወቱ እና ይህን ማስተዋል ያስፈልጋል። ዶክተር አሰፋ እንግዲህ ግራ ቀኝን እያየን ነው እየተወያየን ያለ ነው። በአንድ በኩል የሚያሳስበውን በሌላው ደግሞ ተስፋም የሚሰጠውን በኢትዮጵያ ጉዳይ ደግሞ እየተለየ የሚባሉትን እያየን ነው እና አንዱን ተስፋ የሚሰጥ ነገር ቀደም ብለው የጠቀሱትን የክትባቱን ተስፋ ሰጭነት ሶስት ክትባቶች በአሁኑ ሰዓት በስራ ላይ ውለዋል። በጣም በርካታ ክትባቶች በሙከራ ላይ ናቸው። የበለጠ ድልም ሊኖር ይችላል። ለአፍሪቃ ሚድላክ የክትባቱም ተስፋ እየተቃረበ ነው። በምን አይነት መንገድ አገሮች በራሳቸውም አለም አቀፍ ደረጃ በሚዘጋጁትም ዘዴዎች እንዲዳረስ ይደረጋል፣ አሁንም እያነጋገረ ያለ ነገር ነው። ነገር ግን እስካሁን ባዩት በክትባቱ ግረ መንገዱን የክትባቱንም ጠቀሜታ አንዳንዶች ያልተጨበጡ መሰረት የሌላቸው ስለ ክትባቱ የሚነገሩ የሐሰት መረጃዎች አሉ። በእርግጥ ደግሞ ሳይንሱ እስከዛሬ በተደረገው ምርመራ የሚታወቁ በእርግጥ ሰዎች ሊያውቁ የሚገባቸው አሳሳቢ ነገሮች ደግሞ ካሉ በአንጻሩ ማወቅ እንዲቻል እርስዎ በሚሰሩበት የጤና ተቋም ክትባቱ ሊሰጥ የሚችልበትን ሁኔታ በሰዎች ላይ የሚደረገው ሙከራ ታካሄዱም ነበረ። በዛ ሰዓትም ማነጋገር ይወጣለሁ። ምንድን ነው እስካሁን ባሉት በእነኚህ ሶስት ክትባቶች ያዩት? ሁለቱ ክትባቶች በተግባር በዩናይት ስቴትስ ውስጥ እየተሰጡ ናቸው። ሌሎች አካባቢዎችም እየተሰጡ ነው። ምን ታዝበዋል? እንግዲህ አንድ ነገር ሰው መረዳት ያለበት በዓለማችን ውስጥ የሰው ልጅን ጤና ከጠበቁ ነገሮች ውስጥ አንደኛው ክትባት ነው። ምናልባትም ሁሉን የሕክምና ዘርፍ ወደ ጎን አድርገን ብናይ በክትባት የዳነው የሰው ልጅ ቁጥር ያመዝናል። ክትባት ከዚህ በፊት በዓለም አስጨናቂ የሆኑ ወረርሽኞችን በሙሉ የተቆጣጠርንባቸው ናቸው። ፈንጣጣን፣ ፖሊዮን ትልልቅ ዓለምን ያስጨነቁ በሽታዎች። ስለዚህ አዲስ ነገር አይደለም። ሁለተኛ ይሄ ኮቪድ ክትባት በሚጀመርበት ጊዜ ሰው ማወቅ ያለበት አንዱ ድንጋጤ ፍጥነቱ ነው። በፍጥነቱ ምክንያቶች ነበሩ። አንዱ ከዚህ በፊት የነበረው የሳርስ የኮቪድ ዋን በሽታ በነበረበት ጊዜ ለእሱ ክትባት ለመስራት ተብሎ በእንሰሶች ላይ የተሞከሩ ሙከራዎች እውቀቶች ነበሩን፣ ቫይረሱን በሚመለከት ኮቪድ ናይንቲን ከመምጣቱ በፊት በነበረው የሳርስ ኢንፌክሽን። ስለዚህ ባክግራውንድ ኖሌጅ ነበረን፣ እውቀት ነበረን፣ መጀመሪያ ማለት ነው። ሁለተኛ ቴክኖሎጂ በጣም ተሻሽሎ ነው ያለው። በተለይ ኤምአርኤንኤ ቴክኖሎጂ የምንለው በጣም አዲስ ቴክኖሎጂ ነው ብዙ ነገሮችን ጂኖችን በአንድ ጊዜ ማፕ አድርጎ ለመስራት የሚያስችል ነው። ለዚህ ነው የፈጠነው። ያ ደግሞ ብዙ የገንዘብ አቅም ከመንግስት ወደ ፕራይቬት ካምፓኒዎች ገብቷል። ክትባቱን ከመጀመሪያው ጀምሮ ጥናቱን ስናካሄድ ያየነው እዚህ አንደኛ በጣም ሲሪየስ የምንላቸው ሳይድ ኢፌክቶች አላየነም። ስለዚህ ሴፍቲው ጥሩ ነው በጣም ሁለተኛ ደግሞ ውጤት ብለን ገምተ ነው የነበረው ጥሩ ውጤት ሊሆን ይችላል። ስልሳ ፐርሰንት እንኳን ፕሮቴክሽን ቢያሳይ አንድ ሰው ቫይረሱ ይዞት መጥፎ አይነት በሽታ ኤመርጀንሲ ሩም የሚወስድ ወይስ የሚያስገባ የሚገድል ደረጃ ሳያደር ክሊኒካል ኮቪድ የምንለው ነው ሲሪየስ ነገር ሳይሆን የሚያልፍለት ከሆነ በስልሳ ፐርሰንት እንኳን ጥሩ ውጤት ነው ብለን ነበር የተነሳ ነው ነገር ውጤቱ ግን ዘጠና አምስት በመቶ ነው የታየው። ዘጠና አምስት በመቶ የተከተቡት ሰዎች ሲሪየስ የሆነ ኮቪድ አላመማቸውም። ለዚህ ነው አሁን ባለንበት ደረጃ እንዲያውም በእኛ የሕክምና ሴንተርም በኢንቨስቲጌተርነት በምሰራበት ትራያል ውስጥም እንዲያውም በፊት ውሃ የሰጠናቸውን ሰዎች ክትባት የወሰዱ ነበሩ። ውሃ የወሰዱትን ሰዎች ጠርተን ክትባቱን እየሰጠን ነው። ስለዚህ የክትባቱ ጠቀሜታ ከፈጠ በላይ ነው። ለአድማጮች ግልጽ እንዲሆን ውሃ እየሰጠን ሲሉ፣ የሙከራ ስራ በሚደረግበት ጊዜ ለተወሰኑ ሰዎች መድኃኒት ያልሆነ ውሃ ብቻ ይሰጣል፣ ለሌሎቹ ደግሞ መድኃኒቱ ይሰጣል። ማነፃፀሪያ ነው የምታደርገው? አዎ፣ እንግዲህ ይሄ ዳብል ብላይንድ የሚባለው ኬዝ ኮንትሮል ይባላል። ጥናት በሚደረግበት ጊዜ ክትባቱ ሰርቷን አልሰራም ለማለት ከመጡት ሰዎች ውስጥ ግማሾቹ የሚሰጣቸው ክትባት ሳይሆን እንደ ሳላይን አይነት ውሃ የምንለው አይነት ነገር ነው። ሌሎቹ ደግሞ ክትባቱ ይሰጣቸዋል እና ጥናቱ እየሄደ ምንድን ነው የምናየው? ስንት ሰው ህመም ደረሰበት? ህመም የደረሰበት ሰው ከየትኛው ክፍል ያለ ነው ተብሎ አናላይዝ ይደረጋል። ወደ ኋላ ማለት ነው ሲደረግ እነኚህ ትሪል ክትባት የተሰጣቸው ሰዎች ክሊኒካል ኮቪድ የምንለውም ኢንፌክሽን ይዟቸው ሊሆን ይችላል እንጂ ወደ ሳንባቸው አልወረደም፣ ሆስፒታል አላስገባቸውም። በተቃራኒው ደግሞ ይሄ ፕላሲቦ የምንለው የሰጠነውን ሰዎች ላይ ነው ያየነው ሲቪስ በሽታ። ስለዚህ በማያሻማ ሁኔታ ክትባቱ ዘጠና አምስት በመቶ ከተሰጣቸው ውስጥ የምንፈልገውን ውጤት አሳይቷል። ይሄ ማለት ክትባት የተከተበ ሰው ማስኩን ነድ ያወልቃል ማለት አይደለም። ምክንያቱም ቫይረሱ መጥቶ ሰውነታችን ላይ መጣበቁ እሱ ኢንፌክሽን ይባላል። ኢንፌክሽን ሬቱን ዜሮ አድርጓል የሚል ውጤት የለንም። ደግሞ እሱን የምናየው ግን ከያዘው ተራ ጉንፋን ሆኖ ያልፋል ማለት ነው እና ክትባቱ እዚህ ደረጃ ላይ ነው ያለው።